ባለፈው ሳምንት ማብቂያ ላይ በኢትዮጵያና በኤርትራ መካከል የተካሄደውን ግጭት እንዲገመግሙልን አንድ ኢትዮጵያዊ ምሁርን ከአዲስ አበባ ዩኒቨርሲቲ አንድ ኤርትራዊ ምሁር ደግሞ ከኦንታሪዮ ኩንስ ዩኒቨርሲቲ ጋብዘናል። ሁለቱን ምሁራን ያነጋገረቻቸው አዳነች ፍሳዬ ናት። በመጀመሪያ እንግዲህ ዶክተር አወት ወልደ ሚካኤል ዶክተር መሐሪ ረዳኢ ለትብብራችሁ በጣም እናመሰግናለን። እስቲ ሁለታችሁም ራሳችሁን ብታስተዋውቁ፣ በዶክተር መሐሪ እንጀምር። መሐሪ ረዳኢ እባላለሁ። የህግ መምህር ነኝ። በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር ነኝ። ዶክተር ዓወት አወት ተወልደ ወልደ ሚካኤል እባላለሁኝ። ኤርትራዊ ሆኜ ካናዳና አሜሪካ እኖራለሁኝ። በኩዊንስ ዩኒቨርሲቲ የሚባለው ኦንቴሪዮ የሚገኘው የታሪክ አስተማሪ ነው። በመጀመሪያ ለአድማጮቻችሁ በሙሉ ይቅርታ መጠየቅ እፈልጋለሁ። ምክንያቱም በአማርኛ በቀጥታ ልደርሳቸው አለመቻሌ አማርኛ ሳልናገርና ስለሆነ ብዙ ጊዜ አልፏልና፣ ግን ምትሉትን ሁሉ በአማርኛ ይገባኛል። ወደ ውይይታችን እንግባና ኢትዮጵያና ኤርትራ ባለፈው ቅዳሜ ሊነጋጋ ሲል ግጭት ጀምረው እንደነበር የሚታወቅ ነው። ሁለቱም ሀገሮች ሰላም ወይም ጦርነት በሌለበት ሁኔታ ስለሚገኙ አልፎ አልፎ አነስተኛ ግጭቶች እንደሚካሄዱ ሲሰማ ቆይተዋል። አሁን ግን ከባድ ግጭት በመሆኑ መጀመሪያ ኤርትራ፣ ኋላ ደግሞ ኢትዮጵያ በይፋ ተናግረውበታል ና የአሁኑን ውጊያ እንዴት ትገመግሙታላችሁ እንዴት ትመለከቱታላችሁ በ በዶክተር መሐሪ ጀምር በጉዳዩ ላይ ሰፋ ያለ ዘገባ የቀረበበት ነገር አይደለም ውጊያው እንደተካሄደ ዘግቶም ቢሆን ሁለቱም ወገኖች እየተቀበሉ ነው የሚመስለው ግን በውጊያው አካሄድ ላይ ማን እንደጀመረው በሁለቱም በኩል አንዱ ሌላውን ከመክሰስ ውጪ በእርግጠኝነት ማን እንደጀመረ ማረጋገጥ የሚቻልበት ያህል መረጃ የተገኘ አይመስለኝም። ግን ውጊያው መጀመሩ ግን በጣም አሳዛኝና አሳሳቢ ነገር እንደሆነ ለሁለቱም ሕዝብም የሚበጅ ነገር እንዳልሆነ ግን በጥቅሉ መግለጽ ይቻላል። ዶክተር ዓወት ኣብዚ ልዕሊ ዶክተር መሓሪ ዝበሎ ንእሽተይ ነገር ንምውሳኽ እንተኮይኑ እዚ ኣብ ዝሓለፈ ሰሙን ዶክተር መሃሪ ያለው ላይ ትንሽ ሊጨምርበትና ባለፈው ሳምንት የተከሰተው ክስተት የሚያሳስበው አዲስ በመሆኑ ሳይሆን እስካሁን ባለው ጊዜ መፍትሄ ያላገኘው በተንጠለጠለ ሁኔታ ላይ ያለው የሁለቱም ህዝቦችና አገሮች ጉዳይ አደገኛ መሆኑን ነው የሚያሳየን እንጂ የተለየ ነገር አድርጌ አላየውም። ዶክተር መሃሪ ካለው ጋር ግን በጣም እስማማለሁ። እንግዲህ በአሁኑ ግጭት የታዘብኩት ነገር ቢኖር የሁለቱም ሀገሮች አባባሎች ትልቁ ጦርነት በተካሄደበት ጊዜ ይሉት ከነበረው የተለየ አለመሆኑን ነው። ኢትዮጵያ ኤርትራ ጀመረችው፣ ኤርትራ ደግሞ ኢትዮጵያ ጀመረች የሚለው ለግጭቱ መንስኤ ደግሞ ኤርትራ ኢትዮጵያ ችግሯን አቅጣጫ ለማስቀየር ብላ ነው ግጭት የጀመረችው ስትል፣ ኢትዮጵያም ኤርትራ በስብና ላይ ወንጀል በመፈጸም በተከሰሰችበት በአሁኑ ወቅት አቅጣጫ ለማስለወጥ ነው ውጊያ የጀመረችው የሚሉት ነገር አለ። እና ይሄን እንዴት ታይታላችሁ? ወደ ዶክተር መሀሪ ልመለስ። እንግዲህ ሁለቱም የውስጥ ችግራቸውን ወደ ውጭ ለማውጣት የሚሄዱበት አካሄድ ነው የሚል ነው እየገለጹ ያሉት። በዚህ ረገድ ብዙ ጊዜ የሚገለጸው እንደዛው ነው። ማለት እነዚህ አይነት ቀደም ብሎም አብረው በትግል ጊዜም ግንኙነት ስለነበራቸው እና በትግል ጊዜም እንደዚሁ ከደርግ ጋር ሲያካሂዱት በነበረው ጦርነት ደርግ ጥቃት ሲጀምር ይመለከቱበት የነበረው የግጭት ትንተና ነው። አሁንም ይዘው እየመጡ ያሉት ወይ የኢትዮጵያን ሕዝብ ለማሰባሰብ ሲፈልግ ነው ጦርነት የሚከፍተው ወይ ደግሞ ደካማ ሆኖ ጠንካራ መስሎ ለመታየት ስለሚፈልግ ነው ጦርነት የከፈተው እየተባለ ኤክስተርናላይዝ የማድረግ ወደ ውጫዊ ምክንያት ወደ መፈለግ አይነት ትንተና ይከተሉ ስለነበር እንግዲህ መንግስት ከሆኑ በኋላ ተመሳሳይ የጦርነት መነሻ ምክንያት እና ተመሳሳይ ቲዮሪ በመፍጠር ላይ ነው አሁንም ያሉት፣ እና በዚህ ረገድ ተመሳሳይ ነው ያሉት የሚመስለኝ። እሺ ዶክተር ዓወት ናይ ውሽጢ ሽግራትካ ከቢዶምካ አቃልቦ ህዝብካ ይኹን አቃልቦ የሀገር ውስጥ ችግር ከብደው የህዝብም ሆነ የመንግስት መዋቅሮችን ወደ ውጭ አደጋ አቅጣጫ በማስቀየር የውስጥ ችግርን ለማቃለል የመሞከሩ ጉዳይ በኤርትራና በኢትዮጵያ የተጀመረ ነገር ሳይሆን የተለመደ መጥፎ አሰራር ነው። እነዚህ ሁለት አገሮች እርስ በራሳቸው ሲካሰሱ ደግሞ የየራሳቸውን ሐቆች ያንጸባርቃሉ። ይህም ማለት ኤርትራ ኢትዮጵያን እንደ ከሰሰች ሁሉ በእርግጥ ኢትዮጵያ የውስጥ ችግር አሉባት። ኢትዮጵያም ስለ ኤርትራ እንዳመላከተችው ሁሉ ተመሳሳይ ባይሆንም እንኳን ለየት ያለ የራሷ የውስጥ ችግር አሉባት። ባለፈው ሳምንት የተካሄደውን ግጭት የጀመረው ማን ነው ለሚለው ጥያቄ ተጨባጭ ማስረጃ ለማግኘት የማይቻለውም ለዚህ ነው። ምክንያቱም ሁለቱም አገሮች የየራሳቸው የውስጥ ችግሮች ስላሉባቸው የየራሳቸውን የውስጥ ችግር አቅጣጫ ለማስቀየር እስካሁን ባለው ጊዜ በእንጥልጥል ያለውን ጉዳይ ለመቀስቀስና ወይም ደግሞ የህዝባቸውና የዓለም አቀፍ ትኩረት ዶክተር ማሀሪ እንዳለው ወደ ውጪ እንዲሆን ለማድረግ መሞከራቸው የተለመደ አሰራር ነው። ግን እውነት እንደዛ ከሆነ የሁለቱም የራሳቸው በውስጥ ያለውን ችግር አቅጣጫ ለማስቀየር ከሆነ ምን ያህል ያዋጣል? እንዲህ አይነት አሰራር ምን ጥቅም አለው? ወደ ዶክተር መሀሪ ልመለስ። እሱ እነሱ ራሳቸው ነው የሚያውቁት። የሚመስለኝ ግን እኔ ምናልባት እንግዲህ እነሱ ግልጽ ባልሆኑበት ሁኔታ የየራሳችን ግምት ነው። ማን ጀምሮ ሊሆን ይችላል ማን ነው ለመጀመር በተሻለ ሁኔታ ሊኖር የሚችለው የሚለው ነገር ማየት ነው። እንግዲህ እንደ ግምት እኔ አሁን ባለው ሁኔታ በኢትዮጵያ በኩል ጦርነት ሊጀመር የሚችልበት ምክንያት ብፈልግ ባፈላለግ ብዙም ላገኝ አልቻልኩም። ምናልባት በኤርትራ በኩል አሁን ከአንድ ሳምንት በፊት ይሄ ሂውማን ራይት ኮሚሽን የዩኤን በኤርትራ ላይ ያቀረበው ሪፖርት አለ። በሰብአዊ ፍጡር ላይ በሚደረግ ወንጀል ሊያስጠይቅ የሚችል ድርጅት ኤርትራ ውስጥ እንደተካሄደ የተገለጸበት ሁኔታ አለ። ይሄ ሪፖርት እንግዲህ ጉዞ ጀምረዋል። ሂማን ራይት ኮሚሽኑ ሪፖርቱን አቅርቦ ከቅርብ ጊዜ በኋላ ደግሞ ወደ ሴኪሪቲ ካውንስል ቀርቦ ውይይት ተደርጎበት ውሳኔ ላይ ይደረስበታል ተብሎ ነው የሚታሰበው። እንግዲህ አንዱ የተከሰሱበት ጉዳይ ይሄ ገደብ የሌለው ብሔራዊ አገልግሎት ውስጥ ተጠምገዋል እና ይሄም የግዴታ እና በነጻ እና በግዴታ የሚደረግ አገልግሎት ስለሆነ ፎርስድ ሌበር ነው፣ የተከለከለ ነገር ነው፣ በኃላፊነት የሚያስጠይቅ ነገር ነው የተባለ ስለሆነ ምናልባት ይህን ጦርነት ከፍቶ ናሽናል ሰርቪስ ለማካሄድ የሚያስገድድ ሁኔታ ላይ ነው ያለ ነው። ስለዚህ ይሄ የተቃጣብን ነገር በእርግጥም እሱን ለመጠበቅ ነው ወጣታችን ገደብ ለሌለው ጊዜ ያስቀመጥ ነው የሚለው ነገር ምናልባት ሴኪሪቲ ካውንስል ውይይት ላይ በሚገባበት ጊዜ ይህን እንደ አንድ ምክንያት ለማቅረብ ተፈልጎ ይሆን ወይ? የሚቀርበው አንድ ምክንያት ይሄ ይታየኛል፣ በኤርትራ በኩል በዚህ ደረጃ ሊጀመር የሚችልበት። ሁለተኛ እንግዲህ ኤርትራ አካባቢ የሚኖረው ግምገማ ኢትዮጵያ ውስጥ የተወጠረ ሁኔታ ነው ያለው፣ የሚል ግምገማ ያላቸው ይመስለኛል። በኦሮሚያ በኩል አመፅ አለ፣ በቅማንት በኩል አመፅ አለ፣ በኮንሶ በኩል አመፅ አለ፣ ወልቃይትም ላይ ንቅናቄ አለ። ስለዚህ የውስጥ ውጥረት አለው የኢትዮጵያ መንግስት። በዚህም ላይ ድርቅና ጎርፍም አለበት በተፈጥሮም በኩል ሰራዊቱም በትኖ በሶማሊያ በደቡብ ሱዳን በሱዳን ተወጥሯል። ሀገር ውስጥ የሚኖር ኃይል የተመናመነ ሊሆን ነው የሚችለው። የውስጥ ጸጥታም ከመጠበቅ ላይ የሚወጠር ስለሆነ በአመራሩም አካባቢ ያው እንግዲህ በሚዲያ የሚገለጽ ለእነሱም አዲስ ላይሆን ይችላል። የሙስና እና የመልካም አስተዳደር ችግር ህዝቡን ቀስፎ ይዞታል። ስለዚህ እነዚህ እነዚህ ሁሉ ተደማምረው ኢትዮጵያ ደካማ ነች የሚል ስዕል ፈጥረው ይሆናል ብዬ ገምታለሁ። በውስጥ ያለው ይሄ ፓይፕላይን ላይ ያለው ሪፖርት እና ኢትዮጵያ ውስጥ ያለው ሁኔታ ደማምረው አመቺ ሁኔታ ሊሆን ይችላል ብለው ጀምረው ይሆን ወይ የሚል ሁኔታ ይታየኛል። በኢትዮጵያ በኩል ግን ላለመጀመር ምክንያት ይሆናሉ እምላቸው እንግዲህ አሁን ኢትዮጵያ ኦልሬዲ ይሄ የዩኤን ሪፖርት ገና ሴኩሪቲ ካውንስል ጋር ሳይሄድ እንደዚህ አይነት ጦርነት ብትጀምር አቅጣጫውን የሚለውጠው ነው የሚሆነው እና እንደ ኢትዮጵያ የፖለቲካ ኃላፊዎች ሆኜ ሳየው በዚህ ደረጃ ወደ ጦርነት መግባት የሚጠቅማቸው አይመስለኝም። ሁለተኛ፣ ወደ ጸጥታ ጥበቃ ምክር ቤት አባልነት ለመግባት ኢትዮጵያ የተንደረደረች ባለችበት ሁኔታ እንደዚህ አይነት ጥቁር ነጥብ የሚያስይዝ እርምጃ ውስጥ መግባት ይወስናሉ ብዬ አላስብም። እና ከእነዚህና ሌሎች ሌሎች ነገሮች አጠቃልይ የሳይ በኤርትራ በኩል ተጀምሮ ይሆናል የሚል ግምት ላይ ነው የደረስኩት። እሺ ዶክተር ዓወት እቲ ዶክተር መሓሪ ክህቦ ጸንሐ መልሲ ነቲ ሕቶኩ ከ ዝመልስ ኣይኮነን ግን ዶክተር መሓሪ ክምልሰሉ ሓደ እቲ ኩሉ ዝበሎ ረቋሒታት ዶክተር መሃሪ የተናገረው ለጥያቄ መልሲ አይደለም። ግን ዶክተር መሃሪ ስላለው መልስ ልስጥ። አንድ ያቀረባቸው መለኪያዎች ሁሉ የኢትዮጵያ መንግስትም በተገላቢጦሽ ሊጠቀምባቸው ይችላል። ያም ሆኖ ግን የጀመረው የኢትዮጵያ መንግስት ወይም የኤርትራ መንግስት ነው ብዬ ለመገመት ዝግጁ አይደለሁም። ምክንያቱም የማናውቃቸው ነገሮች ስለሚበዙ በሐቆች ላይ ተመስርተን እንናገር ካልን ግን እንደ አውሮፓ አቆጣጠር በ2010 ዓ.ም ኢትዮጵያ ውስጥ ምርጫ ከተካሄደ ጊዜ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የውጭ ጉዳይ ሚኒስትር ከነበሩበት ጊዜ አንስቶ የኢትዮጵያ መንግስት በኤርትራ ያለውን ስርዓት ስለ መቀየር ዘዴ እየሰራ መሆኑን የአሁኑ ጠቅላይ ሚኒስትር የውጭ ጉዳይ ሚኒስትር በነበሩበት ጊዜ የተናገሩት ነገር አለ። ከዚያን ጊዜ አንስተው እስካሁን ባለው ጊዜ የተለያዩ የኢትዮጵያ መሪዎች ይህን አባባል ሲደግሙ ቆይተዋል። ከአባባላቸው ጋር በሚስማማ መንገድም የኤርትራ ተቃዋሚ ኃይሎችን ሲደግፉ ቆይተዋል። በእርግጥ ኢትዮጵያ በአሁኑ ወቅት ብዙ የውስጥ ተግዳሮቶች እየገጠሟት ነው። ከኢትዮጵያ አቅም በላይ ናቸው አይደሉም? የሚለው ጉዳይ ጊዜ የሚመልሰው ጥያቄ ነው። በሶማሌ ክልል፣ በኦሮሚያ፣ በአማራ ክልልና በሌሎችም አካባቢዎች ያሉት ተግዳሮቶች ማንኛውንም መንግሥት ቢሆን የውጭ ማስተንፈሻ እንደሚፈልግ ያደርጉታል የሚል ግምት አለኝ። በእነዚህ ምክንያቶች ብቻ የኢትዮጵያ መንግሥት ግጭቱን ሊጀምር የሚችልበት ሁኔታም አለ። ምክንያቱም ኤርትራ አሁን እጅግ የተዳከመች ጊዜ በመሆኑ በወር አምስት ሺህ የሚሆኑ ኤርትራውያን ወጣቶች ከሀገር ወደ አጎራባች ሀገሮች እየተሰደዱ እንደሆነ እየተነገረ ነው። ከእነርሱም አብዛኛዎቹ የሀገሪቱ ሰራዊት አባላት የነበሩ ወይም ወደ ሰራዊቱ እንዲገቡ ሲጠባበቁ የነበሩ ናቸው። በዛም ላይ በሰብዕና ላይ ወንጀል በመፈጸም የተከሰሰች ሀገር እንዴት ውጊያ ትጀምራለች? በመጨረሻም ያሉት መለኪያዎች ሁሉ ኢትዮጵያ ወይም ኤርትራ ውጊያውን የጀመሩት ሊያስመስሉ ይችላሉ። እኔ የምገምተው አካባቢው ውጥረት የሰፈነበት በመሆኑና በከፍተኛ ደረጃ የታጠቁ ኃይሎች የተፋጠጡበት ሁኔታ ስላለ ምናልባት በአካባቢው ያሉ አዛዦች የፈጠሩት ግጭት ተባብሶ ሊሆን ይችላል የሚል ግምት አለኝ። ግን አንድ ነጥብ አንስተው ነበር። አሁን ምናልባት ሳይታሰብ የሆነ ግጭት ተነስቶ ሊሆን ይችል ወይ ስላሉት ጉዳይ እውነት ይሁን ውሸት ይሁን አላውቅም እንጂ አንዳንድ የኤርትራ ተቃዋሚዎች ድረገጽ ላይ እያወጡት ነገር ነበረ። እሱ ምንድን ነው? ከኤርትራ በኩል የተወሰኑ ወታደሮች ጠፍተው ለመሄድ ሞክረው በእነሱ ላይ ተኩስ ተከፈተ እና የጫረው ይሄ ነው የሚሉም አሉ እንግዲህ ኣነ እውን ብርግጥ ዝፈለጥ ኮ የብለይን ከም ዝበልኩ ኸ ከምኡ ዝበሃል ሓደ ተኽእሎ ካልእ እንታይ ኣሎ ናይ ኣብ ኢትዮ እኔ እንዳልኩሽ በተጨባጭ የማውቀው ነገር የለም። አንድ እንደዛ ሊሆን የሚችልበት ሁኔታ አለ። ሌላው ደግሞ ኢትዮጵያ ውስጥ የሰፈሩ የኤርትራ ተቃዋሚ ኃይሎች የኤርትራን የስለላ ህዋሳትን ስላጠቁ የኤርትራ ወታደሮች ምላሽ ሲሰጡ የኢትዮጵያ ወታደራዊ ኃይሎች ገቡበት የሚሉና ሌሎች ብዙ ወሬዎች ናቸው የሚሰሙት። እንደዛ ስለሆነም እርግጠኛ ሆኜ ለመናገር ያዳግተኛል። የእኔም ሆነ የዶክተር መሐሪ ግምቶች ደግሞ ትክክል ወይም የተሳሳቱ ሊሆኑ ይችላሉ። ይህን ስል ስላቀረብነው ትንታኔ ነው የምናገር ያለሁት። ትንታኔ እንግዲህ እንደዛ ነው። እንግዲህ ከምሁርነትና ከብስለት ጋር ተያይዞ ምን ይመስላችኋል? ከሚል የራሳቸውን ግምት ነው ልትናገሩ የምችሉት እና በዛ ተመስርተን ነው አሁን እንግዲህ። ወደ ቅድም እንመለስ እና ኢትዮጵያ ጀመረችው ወይ ኤርትራ ጀመረችው የጀመሩትም የውስጡ ጉዳያቸውን አቅጣጫ ለማስቀየር ነው ከሚለው ተነሰን፣ ምን ጥቅም አለው ታዲያ እውነት እንደዛ ከሆነ ምን ጥቅም አለው የሚለውን መመለስ ፈልጋለሁ ብለው ነበርና እሺ፣ ወደዛ እንሄድ ኣብዛ ሓለፈ ዓሰርተ ሓሙሽተ ዓሰርተ ሽዱሽተ ዓመታት ዝረእናዮ ነገር እንተሎ ባለፉት አስራ አምስትና አስራ ስድስት ዓመታት ውስጥ ያየነውን ነገር ቢኖር ጦርነት ማካሄድ የሚያስከትለው ጉዳት ብቻ ሳይሆን ከዚያ ጋር ተያይዘው የሚባክኑ እድሎች በእጥፍ እየበዙ የሚሄዱ መሆናቸውን ነው። ማንኛውም ሕዝብም ሆነ ሀገር ከጦርነት ጥቅም አግኝቻለሁ ለማለት የማይችሉበት ሁኔታ ላይ ነው ያለነው። ኤርትራ ትንሽ ሀገር በመሆኗ የደረሰባት ጉዳት ጎልቶ ሊታይ ይችል ይሆናል። ሆኖም ከኢትዮጵያ ጋር የሚዋሰነው ረዥም ድንበር ውስጥ ሰላምና መረጋጋት አለ፣ ኢትዮጵያ በማስመዝገብ ላይ ካለችው የኢኮኖሚ ግስጋሴ ተጠቃሚ ነው፣ መልካም እድሎች እያገኘ ነው ብሎ ለመናገርም አይቻልም። ምናልባት ስልጣን ላይ ላሉት የፖለቲካ ኃይሎች ለጊዜው ሊያገለግል ይችል ይሆናል። ያለፉት ዓመታት ተሞክሮዎች እንደሚያመለክቱትና የሌሎች ህዝቦች ታሪክ እንደሚያረጋግጠው ግን ለኤርትራና ለኢትዮጵያ እንዲሁም ለህዝቦቻቸው ምንም አይነት ጥቅም አያስገኝም። ውጥረት ላይ ቆይቶ በየጊዜው በእንደዚህ አይነት አደገኛ መንገድ ግጭት ሲነሳ እድሎቹ ሊከናወኑ የሚችሉበትን ሁኔታ ያጠባል ያርቃልም። ዶክተር መሐሪ በዚህ ላይ የሚሉት ካለ አለበለዚያ ወደ ቀጣይ ጥያቄ ለመሄድ እንችላለን። ብዙም ዶክተር አዎት ካለው የተለየ ነገር የለኝም። በተለይ ግን አጽንኦት ልሰጥበት የምፈልገው ጉዳይ በመርህ ደረጃ ከጦርነት የሚጠቀም ማንም የለም ብቻም ሳይሆን በተለይ ያ አካባቢ አሁን ይሄ ጦርነት ተነሳበት የሚባለው አካባቢ ከአፄ ኃይለ ሥላሴ ጀምሮ ማለት ይቻላል በደርግም፣ አሁን ደግሞ በኤርትራ ሻእቢያ በዚህ የኢህአደግ ስልጣን ከያዙ በኋላ የጦርነት ቀጠና ሆነ የቆየ አካባቢ ነው። እሱ ቦታ በጣም እየተጠቃ ነው፣ ላለፉት ሰላሳና አርባ አመታት ማለት ይቻላል። ምንም እንኳን ኢምፓክቱ የጦርነቱ በሙሉ የሀገሪቱ አካባቢ በኤርትራም በኢትዮጵያም ጠበሳ ሚተው ቢሆንም በተለይ በዛ አካባቢ ግን በጣም በጦርነት ላይ የቆየ ከመሆኑ አንጻር እዛ ላለ ማህበረሰብ ጫናው በጣም ከፍ እንደሚል እኔም እገነዘባለሁ። እነዚህ ሁለቱም ሀገሮች ወደ ከፋ ጦርነት ወይም ደግሞ ወደ ሙሉ በሙሉ ጦርነት ሊመለሱ የሚችሉ ይመስላችኋል? ዶክተር አወት ኣይመስለኒን ዘብለኒ ከዓ እቲ ክኸውን ይኽእል እዩ ዝበል አይመስለኝም አይመስለኝም፣ የምልበት ምክንያት ደግሞ ቀደም ሲል ሊሆኑ ይችላሉ ያልናቸውን ምክንያቶች በሌላ ገጽታ ስናቸው ጦርነት እንደማያዋጣት ኤርትራ በተግባር አይታዋለች ተምራለችም። ካለፉት ዐሥራ አምስትና ዐሥራ ስድስት ዓመታት ብዙ ዋጋ ተከፍሏል ማለት ብቻ ሳይሆን ብዙ ዕድሎችም ታጥተዋል። በኢትዮጵያን በኩል ቢሆን በሀገሪቱ ያሉት ውጥረቶች በኢህአደግ አመራርም ሆነ በህወሀት አመራር ውስጥ ያለው አለመግባባትም ሆነ በኢትዮጵያ መንግስትና በሌሎች ክልሎች ያሉ ተቃዋሚ ኃይሎችም ሆኑ ሕዝቦች መካከል ካለው አለመግባባት አንጻር ሲታይ ከሶማሊያ ሊመጣ የሚችል የሽብር አደጋም በኩል ሲታይ ኢትዮጵያ ነኝ እና ልሆን እችላለሁ ብላ ከምታስበው አንጻር ሲታይ ጦርነት መጀመር አዋጣትም። እሺ፣ ዶክተር መሐሪ እንግዲህ የጦርነት ጉዳይ አንዳንዴ በትንሽ አጋጣሚም ቅድም ዶክተር አውትም ሲያነሳው እንደነበረ ትንሽ በቃኞች መካከል የሚጀመር መጠነኛ የተኩስ ልውውጥም ቢሆን ራሱ ከቁጥጥር ውጭ ሆኖ አንዴ ከተቀጣጠለ ምንም እንኳን በመርህ ደረጃ ሁለቱም ወገኖች ጦርነቱን የማይፈልጉትም ቢሆን ጦርነት መቀጠሉ የሚቀር አይመስለኝም። በተለይ አሁን ይሄ አሁን ተካሄደ እየተባለ የሚነገርለት ጦርነት ምናልባትም በፈረንጆች አቆጣጠር ከአስራ ዘጠኝ ዘጠና ስምንት እስከ ሁለት ሺ ድረስ በነበረው ጊዜ የነበረው ከባዱ አይነት ነው የሚል መግለጫ ነው በሁለቱም በኩል እየቀረበ ያለውና በትናንሽ ነገሮች እንደዚህ ደረጃ የሚካሄድ ከሆነ እነዚህ ትናንሽ ነገሮች የሚቀጥሉና እድል የሚሰጣቸው ከሆነ ሁለቱም ወገኖችም ባይፈልጉት በሁኔታው የተገደውና ሁኔታው ከቁጥጥር ውጭ ሆኖ ወደ ፉል ስኬል ውጊያ ሊገቡ የሚችሉበት እድል ዝግ ነው ብዬ አላስብም። በእርግጥ ከዶክተር አወት ጋር የምስማማው ጦርነቱ ለሁለቱም እንደማይበጅ ለትልቁም ለትንሹም፣ ምክንያቱም ሰው፣ ንብረት፣ ሀብት ነው የሚበላው፣ ቁርሾ ነው የሚቀጥለው። ጉዳዩን በጦርነት ሊፈታ አይችልም። ስለዚህ በዛ ሊፈታ ለማይችል ጉዳይ ጦርነት ውስጥ መግባቱ ተመራጭም ተገቢም አይደለም። ከቁጥጥር ውጭ በሆነ ምክንያት ግን ሰፋ ወዳለ ጦርነት ሊገባ አይችልም ብሎ ግን ዝግ ማድረግ የሚቻል አይመስለኝም። እስካሁን ባለው ጊዜ በሁለቱም ሀገሮች መካከል እርቅ ለማውረድ ያልተቻለበት ምክንያት ምን ይመስላችኋል? ዶክተር አወት ብርግጥ እዚዩ ለንቲነ ክውደ አይክልን በእርግጠኛነት ይህ ነው ብዬ በመተንተን ልጨርስ አልችልም። ይሁንና የተለያየ የውስጥና የከባቢ እንዲሁም ኩራትና ሌሎች ተመሳሳይ የሆኑ መለኪያዎች ምን ያላቸው ይመስለኛል። በመጨረሻው ግን ለገባህባቸው ውሎችና ለፈረምካቸው ዓለም አቀፋዊ ሕጎች መገዛትና ያለ መገዛት ጉዳይ ይመስለኛል። በሁለቱ አገሮች መካከል የጦርነት ምክንያት ወይም ምንጭ የሆነውን ነገር አጥንቶ እንዲያቀርብ ይመሰረታል የተባለው ሶስተኛ አካል እስካሁን ባለው ጊዜ አልተመሰረተም። ይህን መሰረት በማድረግ ጦርነቱን ማን ጀመረው በሚለው ነጥብ ላይ በትምምን ለመናገር በማንችልበት ሁኔታ ላይ ነው ያለነው። ጦርነቱን ማንም የጀመረው ማን ጦርነቱ ደም ያፋሰፍና በሁለቱም ሀገሮችና ህዝቦች ላይ ትልቅ ኪሳራ ያስከተለ ሆኗል። በመጨረሻም ሁለቱም አገሮች በዓለም አቀፍ ሕግ መሠረት ይግባኝ የማይባልበት ፍርድ እንዲሰጥበት ወደ ፍርድ ቤት ቀረቡ። ፍርድ ቤቱ ደግሞ እንደ አውሮፓ አቆጣጠር በሚያዝያ ወር 2002 ዓ ም ውሳኔውን ሰጠ። የኤርትራ መንግሥት ሙሉ በሙሉ ተቀበለው። ይህን ስልም የኤርትራ መንግሥት ድክመትና በመንግሥቱ ላይ ያለን ተቃውሞ እንዳለ ሆኖ ማለት ነው። ውሳኔውን መቀበል ብቻ ሳይሆን በተግባር ላይ እናውለው በሚለው አቋሙ እንደ ጸና ነው። የኢትዮጵያ መንግስት ግን በተለያየ ጊዜ የተለያየ አቋም ነው ያንጸባረቀው። መጀመሪያ አልተቀበለውም። በኋላ በመተክል ደረጃ እቀበለዋለሁ አለ። በሌላ አነጋገር በመተክል እንጂ በተግባር አይደለም ማለት ነው። በመጨረሻ ደግሞ ሙሉ በሙሉ ተቀብየዋለሁ ብሏል። ነገር ግን በተግባር ላይ ለማዋል መነጋገር አለብን አለ። እዚህ ላይ እንግዲህ ችግር ተፈጠረ። የኤርትራ መንግስት የተሰጠውን ፍርድ በተግባር ላይ ለማዋል እንጂ ለመነጋገር አይደለም የተስማማ ነው ሲል፣ የኢትዮጵያ መንግስት ግን ብይኑን በተግባር ላይ ለማዋል መነጋገር አለብን በሚለው ላይ ጸና። እነዚህ አቋሞች ታዲያ ሁለቱንም አገሮች ሁለቱንም ሕዝቦች አግተው ይዘዋል። ምክንያቱም ይህ ሁለቱም ስርዓቶች ጦርነት ወይም ሰላም በሌለበት ሁኔታ እንዲቀጥሉ ያገለግላቸዋል የሚል እምነት ነው ያለኝ። ይህ ሰላም ወይም ጦርነት ያለ መኖር ሁኔታ እንዲያበቃ ሰላም ፈላጊ የሆኑት የሁለቱም አገሮች ህዝቦች ወደ ድሮው የኑሮ ዘያቸው እንዲመለሱና አካባቢው ተረጋግቶ በኢኮኖሚ እድገት አብሮ እንዲሰራ ከተፈለገ ለዓለም አቀፍ ህግ ተገዥነት እንዲኖር ያስፈልጋል። በመካከላቸው የመተማመን ስሜትን ዳግም ለማዳበር የፈረሱ ድልድዮችን ዳግም ለመጠገን ሁለቱም የሚተውን ነገር ትተው ዕርቅ በማውረድ የዓለም አቀፍ ህግን በማክበር ነው እልባት ሊያገኝ የሚችለው። ይህን መሠረት በማድረግ ደግሞ የኢትዮጵያ መንግሥት የዓለም አቀፍ ህግን በማክበር ከያዘው የኤርትራ ግዛት መውጣት የሚኖርበት ይመስለኛል። የኢትዮጵያ መንግሥት ይህን ቢያደርግ ለዓለም አቀፍ ህግ መገዛት እንጂ ሽንፈት አይሆንም። ይህ ትልቅ መሰናክል ከተነሳ በኋላ ኳሷ በኤርትራ ሜዳ ላይ ነው የምትሆነው። የኢትዮጵያ መንግሥት ከኤርትራ ግዛት እንደወጣ የኤርትራ መንግስት ወዲያውኑ የሁለቱን አገሮች ግንኙነት ወደ ሰላም የመመለስ ንግግር የማድረግ ፍላጎት እንዳለው ገልጧል። ዶክተር መሐሪ እስካሁን ባለው ጊዜ በሁለቱም አገሮች መካከል እርቅ ለማውረድ ያልተቻለበት ምክንያት ምንድን ነው? ነው እንግዲህ እንግዲህ ብዙ ምክንያቶች ሊቀርቡ ይችሉ ይሆናል። በዚህ ጉዳይ በአንድ በኩል እንግዲህ በሁለቱ በኩል ያለ ግትርነት ያለ ይመስለኛል ቀደም ብሎ ደርግን በመታገል በነበሩበት ጊዜ በቅርብ የሚተዋወቁ ስለነበር አመራሮቹ ጉዳዩን አንዳንዴ ፐርሰናል የማድረግ እና በዛ መንገድ ሁኔታዎች የማየት ነገር ያለ ይመስለኛል። በሌላ በኩል ግን የጉዳዩ ስብስብነትም ያለው ይመስለኛል። ማለት አልጀርስ አግሪመንት ሲስማሙ ሁለት አይነት ኮሚሽኖች እንደ ተቋቋሙ ይታወቃል። የካሳ ኮሚሽን የሚባል የደረሰ ጉዳት አጣርቶ ካሳ የሚወስንና ድንበሩን ደግሞ አካሎ በመሬትም ላይ ዲማርኬት የሚያደርግ ሁለት ተቋሞች ተመስርተው ነበር። ከዛም ጋር አዜ ፓኬጅ ያ ውሳኔ እስኪሰራ ድረስ ድንበር ላይ የኤርትራ ሰራዊት ከድንበሩ ሀያ አምስት ኪሎ ሜትር ርቆ እንዲቀመጥ እና ሀያ አምስት ኪሎ ሜትር ከኤርትራ መሬት ውስጥ ጊዜያዊ የሰላም ቀጠና ተብሎ በተባበሩት መንግስታት ሰራዊት ቁጥጥር ስር እንዲሆን ተደርጎ ሲሰራበት የነበረ ጉዳይ ነው። እንግዲህ ውጊያው መን ጀመረው በሚለው ቅድም ዶክተር አወት እሱን የሚያጣራ ኮሚቴ ስላልተመሰረተ አልታወቀም ያለው የካሳ ኮሚሽኑ በዚህ ረገድ ላይ የማያወላውል አቋም የወሰደ ነው የሚመስለኝ። ሲያጣራ ጉዳቶች ሲያጣራ መለሻቸው ጭምር ያጣራ ስለነበረ ጦርነቱ በኤርትራ በኩል እንደተጀመረ ማረጋገጫ የሰጠበት ጉዳይ ነው። እንወይ እሱ እንደ አንድ መረጃ ሆኖ የድንበር ኮሚሽኑ የሰጠው ውሳኔ አለ። በኢትዮጵያ በኩል እንግዲህ እየቀረበ ያለው የድንበር ኮሚሽኑን ውሳኔ እንቀበላለን ግን ውሳኔው ተግባር ላይ ሲውል መንደሮችን ወደ ሁለት የሚለይ ማህበረሰብን ወደዛ ጫፍ እና ወደዛ ጫፍ የሚለይ ቤተ ክርስቲያን ወደዛ ማዶ ከነመቃብሩ መቃብሩ ማህበረሰቡ ደግሞ ወደዚህ የሚያደርግ ስለሆነ ኮንቬንሽናሊ የኢትዮጵያ ናቸው የሚባሉ መሬቶች ወደ ኤርትራ የሰጠ በአካባቢ ማህበረሰብ ጭምር የኤርትራ መሆናቸው የሚታወቅ ወደ ኢትዮጵያ የኢትዮጵያ መሆናቸው የሚታወቅ ደግሞ ወደዛ የሰጠ ስለሆነ ውጭ ብለን እንነጋገር እና ማህበረሰቡን አሳትፈን እንወስን የሚል ጉዳይ እየመጣ ያለ ነገር ነው። ዘላቂ ሰላም የሚመጣ ከሆነ ዘለቄታ መፍትሄ ያለው ነገር ነው መሰራት ያለበት የሚመስለኝ። ይሄ ዓለም አቀፍ ሕግ የማክበር ጉዳይ ሲነሳ ውሳኔዋ ብቻ አይደለችም። ዓለም አቀፍ ሕግ መሰረት የሚኖራት ሀያ አምስት ኪሎ ሜትር ውስጥ ሰላም አስከባሪ ኃይል ይቀመጥ ተብሎ የኤርትራ መንግስት ነው ጠራርጎ ያወጣው። እሱም የአልጀርስ ስምምነት አካል ነው። እሱን ያላከበረ መንግስት የኢትዮጵያ መንግስት የድንበር ኮሚሽኑን ውሳኔ አልቀበላለ ብሎ ለመክሰስ የሞራል ብቃት የሚኖረው አይመስለኝም። አዜ ፓኬጅ ነው የአልጀርስ ስምምነት መታየት ያለበት። ያ በሆነበት ሁኔታ ኢትዮጵያ ብቻ አልፈጽምም አለች የሚል ክሴታ አግባብ አይመስለኝም። ይሄ ጉዳይ የህግ ጉዳይ ብቻ አይደለም፣ የፖለቲካ ጉዳይም ነው፣ የዲፕሎማሲም ጉዳይ ነው። ስለዚህ ያ በሆነበት ሁኔታ አሁንም ብዙ ወገን የሚለው ቁጭ በሉና ተወያዩ፣ ተነጋገሩ ነው። በዛ ወገን ያለው ምንም አንነጋገርም ነው። አንነጋገርም ተብሎ ከተሄደ ይሄ ይዘነው ያለነው ነገር ለሁለታችን የማይበጅ ነገር ነው የሚመጣው። እና ይሄ አዘ ፓኬጅ ካላየነው ነው አርጀን ስምምነት የድንበር ኮሚሽን ውሳኔ ብቻዋን ነጥለን የምናይ ከሆነ ትክክለኛ ስዕል የሚሰጠን አይመስለኝም። ዶክተር መሐሪ ኣብታ ናይ መወዳእታ ዝበላ ነጥቢ ይሰማማ ይነት ንክልቲኡ ህዝብታት ኣይዋጻእን እዩ ስለዚ እንታይ ንግበር ተባሂሉ እዚህ ላይ ዶክተር መሃሪ በመጨረሻ ካለው ነጥብ ጋር እስማማለሁ። ለሁለቱም ህዝቦች አያዋጣምና ምን እናድርግ ተብሎ መፍትሄ እንዲገኝለት ብዙ ምሁራንና አረጋውያን እንዲሁም ሰላምና እርቅ ፈላጊና አስተዋይ ኤርትራውያንና ኢትዮጵያውያን ስላሉ ተመካክረን ችግራችንን ለመፍታት የማንችልበት ምክንያት አይታየኝም። ነገር ግን ስለ ሁለት ጠቃሚ ነጥቦች ለዶክተር ማሪ መልስ ልስጥ። አንደኛ የአልጅር ስምምነት ሶስት ኮሚሽኖች እንዲኖሩ ነው የወሰነው። እነዚያ ሶስት ኮሚሽኖች ደግሞ አንደኛው የድንበር ኮሚሽን ሲሆን፣ ሁለተኛው የካሳ ፣ ሶስተኛው ደግሞ የጦርነቱን መንስኤ የሚያጠና። የካሳ ኮሚሽን የንብረት ውድመትንና ካሳን ለመመልከት ነው የተንቀሳቀሰው። ኃላፊነት ለማሸከም ሲልም ጀማሪን ለመጥቀስ ይገደዳል። ጀማሪ ያለውን ሲጠቅስ ግን ከውክልና ውጪ ነው የሄደው። ይሄም ትክክል አይመስለኝም። እንደ አውሮፓ አቆጣጠር ከ1997 ዓ ም አንስቶ የነበረው ሁኔታ እንዲገመግም ተልእኮ የተሰጠው ኮሚሽን እስካሁን ባለው ጊዜ አልተመሠረተም። ስለሆነም ጦርነቱን ማን ጀመረው የሚለውን ጥያቄ ከተሰጠው ተልእኮ አልፎ የተናገረው ኮሚሽን ወስኖታል ለማለት አንችልም። ምክንያቱም ጦርነት የሚጀመረው ቃታ በመሳብ ብቻ ሳይሆን አስቀድሞ በነበረው የረጅም ጊዜ መነታረክና ያልተነገረለት መታኮስ ነውና። ሁለተኛ ደግሞ እርስ በርሱ የተጋባ አንደኛው በሌላው ሀገር ሄዶ የኖረና የተዛነቀ ሕዝብ ነው ያለው። ሄግ ላይ ቁጭ ብለን ካርታን ብቻ እያዩ ሲያሰምሩ ቤተሰቦቹን ሊከፋፍል እንደሚችል ግልጽ ነውና በዚህ ከዶክተር ማህሪ ጋር እስማማለሁ። እኔ እንደ መፍትሄ አድርጌ የማየው ነገር አለ። ለምሳሌ በድንበር ቅየሳው በኤርትራ ግዛት ላይ እንዲሆኑ የተዳረጉ ኢትዮጵያውያንና በኤርትራ ግዛት ውስጥ እንዲሆኑ የተገደዱ ኢትዮጵያውያን ለምን የሁለቱም ሀገሮች ዜግነት አይሰጣቸውም? አንድ ነገር ግን ቅድም ያነሱት ጉዳይ አለ ይሄ ማን ጀመረ ማን አልጀመረም የሚባለው ጉዳይ እኔ ከረፈረንደም ጊዜ ጀምሮ ጦርነቱንም ሁለቱም ሀገሮች እየሄድኩኝ በኢትዮጵያና በኤርትራ እዘግብ ነበረ እና በቅርብ አይቸዋለሁ በመጠኑ ማውቀዋለሁ ለማለት ይቻላል ይሄኮ በዛን ጊዜ ኤርትራ ሳይታሰብ ጦርነት ከፍታ ዛላምበሳን ተቆጣጥራ? አሊተዳን ተቆጣጥራ አሊተዳ ብቻ ሳይሆን የተወሰኑ የአዲ ኢሮብ ክፍሎችን ተቆጣጥራ የባድማ አካባቢንም ተቆጣጥራ በዛን ጊዜ የሚባለው እንደውም የኢትዮጵያ ወታደሮች እዛ አካባቢ አልነበሩም ነው የሚባለው። ይከላከሉ የሚችሉም እንደዛ አይነት ጦርነት ይከፈትብናል ብሎ አላስበውም ነው የሚባለው እና ተቆጣጥራ ነበር። እንግዲህ ኤርትራ እንደ ጀመረችው እኮ ያኔ በተጨባጭ ህዝቡም ይናገራል በተግባር እኮ ይታይ ነበረ። ምናልባት ይሄ ማን ጀመረ የሚለው ሂስቶሪካል ፋይዳ ብቻ ነው ሊሰጠን የሚችለው። እና እንዴት እናቁመው የሚለው ላይ ብናተኩር አይሻልም ወይ? አንደኛ ቀደም ብሎም እንደገለጽኩት፣ አሁንም ወይዘሮ አዳነሽ እንደገለጽሽው በኤርትራ በኩል እንደተጀመረ የተገለጸ ነው። ግን ብዙም የሚያከራክርም ከሆነ እሱ ላይ ከምንከራከር እንዴት እናቁመው የሚለው ነው የበለጠ ጠቃሚ የሚሆነው የሚመስለኝ። እና አዎ ትክክል ነው። እንኳን ይሄን ያነሳሁበት ምክንያት ዶክተር አወት ማን እንደጀመረ አልታወቀም ብለው ስለነበረ የሚታወቅ ነገር ነው ብዬ ለማስታወስ ያህል ነው እንጂ እንድንወያይበትም አይደለም። እና ዶክተር መሐሪ በጀመሩት መፍትሄው ምን ይሆናል ወደሚለው ብንሄድ ይችላል ይመስለኛል። ለነገሩ በታሪኩ አጋጣሚ ከምስራቃዊ ድንበሩ ብቻ ነው ማላቀው ይሄ ከአፋር ጋር ያለው በባድ አካባቢና እንደዛው ብሎ ያለው መስመር ነው የማላውቀው እንጂ በታሪክ አጋጣሚ ከኢሮርፕ ጀምሮ በዛላም በሳ በኩል ከዛም በአክራን በለሳ ጦርና ከዛ ወርዶ፣ ነገሩ ብዙ አወዛጋቢ አይደለም መረብ ስለሆነ ታችን ባድመ ድረስ የሚያወዛግበው ቦታ ሁሉ እኔ በታሪክ አጋጣሚ ሆነ አውቀዋለሁ። ከዚህ በፊትም ይመስለኛል ከአስራ ስድስት ዓመት በፊት እንደዚሁ ቪኦኤ በትግርኛ ፕሮግራም አቅርበውን ሀሳብ ሰጥቼ ነበር። ኤግዛክትሊ ቅድም ዶክተር አወትም ጠቀስ አርጎት ያለፈው ነገር ይሄ የድንበር ኮሚሽን ሄግ ላይ ተቀምጦ ተጨባጭ ሁኔታውን ሳይገነዘብ አውሮፓዊ መፍትሔ የሰጠበት ነው። ወደ መሬት ሄደን ዘላቂ ሰላም የምንፈልግ ከሆነ ህዝቡ ብቻ አይደለም፣ እረኞች ሳይቀር ነው የሚያውቁት። እኔ አስታውሳለሁ ዛላምበሳና አንበሰተ ገለባ አካባቢ ወጣ ገባ ቦታ ነው። ግን እረኞች ሳይቀር ይሄ ኤርትራ ነው ይሄ ኢትዮጵያ ነው እያሉ ነው። ውረድ ሲዋረድ የመጣላቸው ታሪክ ስላለ ማለት ነው የሚያውቁት። ህብረተሰቡን አናግረን፣ ህብረተሰቡን አሳትፈን ህብረተሰቡ ባለበት ሁኔታና ባመነበት ሁኔታ ልንፈታው ሞክረን ቢሆን ኖሮ አውሮፓዊ መፍትሄውን ወደ ጎን ፍተን ወይም አውሮፓዊ መፍትሄ በሚደግፍ መልኩ ይሄን ኮምፖኔንት አስገብተን ቢሆን ኖሮ ጉዳዩ እስከዚህም ባልደረሰ ነበር። ሁለታችንን ማህበረሰብ አላቋሰለ ነበር። በተኬደበት መፍትሄ ግን መጀመሪያውንም ቢሆን ምዕራባውያን ባደረጉት ጫና የተደረገ የግጭት መፍቻ መንገድ ነው ከሚባል በቀር መሬት ላይ ውጤታማ ሊሆን የማይችል እንደሆነ ቀደም ብሎም ስጋቱ ነበረን። ነው አንዳንድ ወገኖች ስለዚህ ነው የሚመስለኝ፣ ማህበረሰቡን አሳትፎ እየተጠየቀ እየተረጋገጠ ቢሄድ ትናንሽ ልጆች ሳይቀር የሚያውቁት ነገር ነው፣ እንኳን ትላልቆችና ኢንቮልቭ አርገን እንሄድበት። እዚህ ላይ የሚሉት ካለ ዶክተር ዓወት ዶክተር ማሓረ ዝበላ ዓሰርተ ሸሞንተ ዓመት ዓሰርተ ሸውዓተ ዓመት ነይሩ እንተዝኸውን አሁን ዶክተር መሀሪ ያሉት ነገር ከ17 እስከ 18 ዓመታት በፊት ሆኖ ቢሆን ኖሮ እቀበለው ነበር። አሁን ግን ለዶክተር መሀሪ ያለኝ ሙሉ አክብሮት እንዳለ ሆኖ ሲያመችህ በእጅህ ትኩስ ሲሆንብህ፣ ደግሞ በማንኪያ አይነት አነጋገር ሆኖ ይሰማኛል። ምክንያቱም ሁለቱም ዲሞክራሲያዊ ስርዓትን የሚከተሉ ሀገሮች ቢሆኑ ኖሮ ሁለቱም በውጭም ሆነ በውስጥ በሕግ በመገዛት የሚሰሩና የሚያምኑ ቢሆን ኖሮ ሁለቱም አገሮች ውጊያ ድረስ ባልሄዱ ነበር። ጥያቄው ግን ጦርነት ውስጥ ተገብቶ የነበረው አነስተኛ መተማመንና የሰው ኃይል ጠፍቶና የሁሉ ዋጋ ከተከፈለ በኋላ ሁለቱም አገሮች ፍርድ ቤት ቀረቡ። ፍርድ ቤቱ የሰጠው ውሳኔ ስላላስደሰተን ሌላ አማራጭ እንፍጠር የሚለው ነገር ተገቢ አይመስለኝም። እንደኔ ከሆነ ግን ስምምነቱን በተግባር ላይ እናውለው ከዛ በኋላ ግን መላ የኢትዮጵያና የኤርትራ ትውልዶችን ሊያኖር የሚያስችል ማህበረሰባዊ፣ ኢኮኖሚያዊ፣ ባህላዊና ህጋዊ ስርዓቶች ልውውጥ ለማድረግ እንስራ። መተማመን እንዲኖር ሲባል ግን አካባቢው ሁሉ ከወታደራዊ እንቅስቃሴ ነፃ እንዲሆን እናድርገው። ይህን ስልም ኤርትራ ላይ ተደንግጎ የነበረው 25 ኪሎ ሜትር ግዛቷ ከወታደራዊ እንቅስቃሴ ነፃ ቀጣና እንዲሆን ማድረግ ብቻ ሳይሆን መተማመንን ለማጠናከር ሲባል ኢትዮጵያ ከኤርትራ ጋር የሚያዋስኗት ድንበሮቿን ሁሉ ከወታደራዊ ኃይል ለነሳይ ታጥቅ። እዚህ ላይ እናብቃ መሰለኝ፣ ረዘመብን። ዶክተር ዓወት ወልደ ሚካኤል ዶክተር መሐሪ ረዳኢ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። ለኢትዮጵያውያን አድማጮቻችሁ በአማርኛ ላናግራቸው ባለመቻል ያልኩትን የመጀመሪያ የይቅርታ ቃላት እንድትመዘግብ። እሺ፣ አመሰግናለሁ፣ በጣም አመሰግናለሁ።